የወጣቶች ዓለም የኢትዮጵያ ትምህርት ሚኒስቴር ከህብረተሰቡ በቀረበለት ጥያቄ መሰረት የዘንድሮ ሀገር አቀፍ የስምንተኛ አስረኛ ና አስራ ሁለተኛ ክፍል ፈተናዎች መስጫ ቀናት ከታቀዱበት ቀናት መቀየራቸውን አስታውቋል። ይህም ከኢድ አል ፈጥር በዓል ጋር በተያያዘ አመቺ ሁኔታ ለመፍጠርና የፈተናውን ሂደት የተሳካ ለማድረግ መሆኑን ሚኒስቴሩ ገልጿል። ምንም እንኳን የጀርመን ትምህርት ቤቶች መልቀቂያ ፈተናውን ለመስጠት በመንግስት ደረጃ ባይገደዱም፣ አንዳንድ ትምህርት ቤቶች ግን ከጾሙ ጋር በተያያዘ ፓትሪክ፣ ፈተና በኋላ ይካሄዱ የነበሩ ድግሶችን ለሙስሊም ተማሪዎች ሲሉ መቀየራቸውን እየገለጹ ነው። ከዚያ በላይ አነጋጋሪው ግን ለረዥም ሰዓታት ምግብ ሳይበሉና ሳይጠጡ የሚቆዩት የመለስተኛና ሁለተኛ ደረጃ ተማሪዎች ጤንነት ነው። አቅማቱ የሚወርቅን ተማሪ መምህር ውሃ እንዲጠጣ ማስገደድ ይችላል ወይስ በሃይማኖት ነፃነት ጣልቃ መግባት ነው? ይህ በጀርመን እንዳለ ኢትዮጵያ ውስጥ የስምንተኛ ክፍል ተማሪ የሆነው ሁሴን ትምህርት ቤት ውስጥ ጿሚ ተማሪዎች ላይ የታዘበውን ገልጾልናል። እሱ ራሱም ጾሚ ነው። ትንሽ የመርከምና የመስልሸት ባህሪ ምናምን የተወሰነ ያክል ያሳያል። መምሮች እንደዛ ላይ ደግሞ የማጠናከር ባህሪ ይሰጣሉ እንጂ አብሽሩ አትቅሩ፣ እንዚህ ሰዓቱ ደግሞ በጣም አነሳነስ ያሉትም ደግሞ ተማሪዎች አትጹሙ፣ ታወት ምናምን ማለት ነው። የሚያጠናክሩ ማለት ጾሙን አትጹሙ ነው? አዎ ጾሙን አትጹሙ፣ በጣም አነሳነስ ያላችሁት፣ እንዲጋ ደግሞ ማታ ማታ የምትቀመጡ ከሆነ እያነበባችሁ ነው እንጂ ዝምራችሁ እየቀማችሁ የማትቀመጡ ምናምን እያሉ በቃ ሲመክሩን ይውላል። እውነት አላቸው። ሌሊት ቁጭ ብለን ነው የምታድረው። ሌሊት ቁጭ ብለን እናድራለን። ቀን ላይ የመርከም ባህሪ ይኖረናል። በክላሴ የተማሪዎች ትንሽ ከብት ስለምል እኔ እንኳ የተወሰነ ያክል ይሻላል። በጣም ትናንሽ ልጆችም አሉ ተን ያነሱ ተማሪዎች ነው በጣም እንዲሰለዋኑ በጣም አስራ ሶስት አመት አካባቢ አስራ ሁለት አመት አካባቢ የሚሆናቸው ተማሪዎች አሉ አሁን እዛ ተማሪዎች አይችሉም ብዬ ነው በጣም ገምተው ግን በግድ እሳቸውን ጾማለን እያሉ አንድ ላይ ከኛው ጋር እኩል ስለሚወጡ ይደክማቸዋል ብዬ አስባለሁ እነዛ እነዛ ተማሪዎች ለትምህርታቸው ሲባል ቢቆጧቸው እና ቢመክሯቸው በጣም አሪፍ ነው ብዬ ይገምታለሁ ትምህርት ሲያስተምሯቸው የሚያጠፍተው የማዳመጥ ባህሪ ና የመጽሐፍ ባህሪ ና የመስርችት ባህሪ አይኖራቸውም። ጾሙን መጾም ከተዉት ማለት ነው። ሁሴን እንደሚለው ተማሪዎቹ በማንም አካል ጫና ሳይደረግባቸው በራሳቸው ፍላጎት ነው የሚጾሙት። በጀርመን ሀምቡርግ ከተማ በሚገኝ አንድ ኔልሰን ማንዴላ በተባለ ትምህርት ቤት መምህርት የሆኑት አስትሪድ ሳንደርስ ለጀርመን ዲያሽፒግል ጋዜጣ እንደገለጹት በትምህርት ቤቱ 85 በመቶ ያህሉ ተማሪዎች የእስልምና እምነት ተከታዮች ናቸው። አብዛኞቹም በረመዳን ወር ይጾማሉ። መምህርቷ እንደሚሉት ተማሪዎቹ በቤተሰብ ጫና አይደለም የሚጾሙት፣ ይልቁንም ፈልገው ነው። ነገር ግን ማን ረዥም ሰዓት ይጾማል ይገጥማል የሚል ፉክክር በተማሪዎች ዘንድ ማስተዋላቸውን ያስረዳሉ። በጀርመን ሀገር ጾሙን አድካሚ የሚያደርገው ረመዳን በበጋ ወር ሲውል ሙስሊሞች እስከ ምሽቱ አራትና አምስት ሰዓት ለመጾም ስለሚገደዱ ነው። ወደ ኢትዮጵያ ስንመለስ ጣሴም የ12ተኛ ክፍል ተማሪ ነው። በቅርቡ ወሳኝ ፈተና ይጠብቀዋል። ጥናትና ጾሙ አብሮ ሄዳል ጠይቄዋለው። ለሙስሊም ግን ትንሽ ለምደ ማታ ላይ ምናምን ሶላት አለ አደለ መስጅድ እንሄዳለን፣ እንመጣለን። ከዚያ በኋላ ለማጥናት ምናምን አይመችም። አለ አደለ እዚያ ከመላ እንተኛለን። ከዛ ደግሞ ጠዋት እንነሳለን፣ ትምህርት ቤት እንሄዳለን። ከሰአትም ደግሞ ድካም ምናምን ስላለ ያው ብዙ አይመችም። ጾሙና ጥናት ብዙ መሄድ አይደለም። ይሁንና ጾሙን ለማቋረጥ የሚያስገድድ ደረጃ ላይ አልደረሰም። በዛ ላይ ጣሲም የአስረኛ ክፍል መልቀቂያ ፈተና ሲፈተንም የጾሙ ወቅት ስለነበር ልምዱ እንዳለው ይናገራል። አሚራ የአስራ ሰባት ዓመት ወጣት ተማሪ ናት። እሷስ ጾሙ ከብዷት ይሆን? አረ ምንም አይከብድም። እንደውም ትምህርቱ ያስረሳናል ምናምን። ማታ ስንት ሰዓት ላይ ነው የምታፈጥሪው? አንድ ሰዓት አንድ ሰዓት ላይ ምናምን ነው። ማቆም ብትፈልጊ ቢደክመሽ ተናግረሽ ነው የምታቆሚው ወይስ በራስሽ ነው የምታቆሚው? እንዴት ነው የሚሆነው? በራሴ አረ ተናግሬ በራሴም አቆማለሁ። ለማን ነው የምትነግሪው? ለወንድሜ ኢትዮጵያ ውስጥ በትምህርት ላይ የሚገኙ ወጣቶች ብቻ ሳይሆኑ በስራው አለም የተሰማሩ እንደ አንድሪስ ያሉ ወጣቶችም ተሞክሯቸውን አካፍለውናል። አንድሪስ በግብርና ስራ ላይ ነው የተሰማራው። ፀሐይ እንዳይመታኝ ጉልበቴን እንዳያማንቀኑ በጣም አላሳጋም። ፀሐይ በማይሞቅበት ሰዓት ስራ ስራ በሚ ኒራ ሃይማኖታችንም ያው አዝሚያ ኦርቶዶክስቱ አይደለም እንደ አቅማችሁ ስራን በጣም ራሳችሁን ነግሩ እንጂ በአቅማችሁ ስራ ፈሰችሆኑ ሰርታችሁ ራሳችሁን ቻሉ ብሎ ስለሚያዘን ላለመለመን ላለመሸገር፣ እንደ አቅሙ ስራውን እንሰራለን። ሌላው ሰራተኛ ደግሞ በንግድ ስራ ላይ ተሰማራው ሰኢድ ነው። ያው እኔ የማደርገው ጠዋት ላይ እገባለሁኝ እስከ ስድስት ሰዓት ተኩሉ ወይም ከሀያ ድረስ ስራና የሶላ ሰዓት ይደርሳል። ከዛ ሶላ ከሰገድኩ በኋላ አርፋለሁ። ተመልሼ ዘጠኝ ሰዓት አካባቢ እገባለሁ ዘጠኝ ሰዓት ከገባው በኋላ እስከ አስራ አንድ ሰዓት ወይም እስከ አስራ አንድ ተኩል ያው እንደ ገበያ ሁኔታ። ከዛ በኋላ ወደ ቤት እገባለሁ። በዚህ መልኩ እንግዲህ እየሰራን እያሳለፍን ነው ያለ ነው። ያው ጾም ደስ ይላል፣ አሪፍ ነው። ከሌሎቹ ጊዜያቶች ዘንድሮ ደስ ይላል። ከዚህ በፊት ያው በሀገራችን በሃይማኖት በኩል የተለያዩ ነገሮች ነበሩ። እነዛ ነገሮች አሁን ተወግደው ሁሉም ያው በሰላም በፍቅር፣ በደስታ አንዱ ለአንዱ አስቦ እየጾምን ያለነው ተሰሚነት ካገኙ የሙስሊሞች ጉዳዮች አንዱ ባለፈው ሳምንት በትምህርት ሚኒስቴር በኩል እንዲቀየር የተደረገው የዘንድሮ ሀገር አቀፋዊ ፈተናዎች መስጫ ቀናት ነው። ይህ እውን እንዲሆን ጥያቄ ካቀረቡት አንዱ የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበክር አህመድ ሙሐመድ ናቸው። ይህ ጉዳይ እንግዲህ በእውቀቱም ሆነ ባለማወቅ የተፈጸመ ተግባር ነው። ያ ብቻ ሳይሆን እነዚያ ቀናቶች የጮም መግደሻ ጊዜ ወይም ደግሞ ኢድ የሚደርስባቸው ወቅቶች ናቸው። ስለዚህ ያን ጊዜ ደግሞ በአግባቡ ይህንን ለእምነቱ ክብር መስጠት ስላለበት ያ እንዲጠበቅ ነው የተደረገው። ይህን እንዲያደርጉ ጥያቄ አቅርበናል። የሚመለከተው የመንግስት አካል ጥያቄ በአግባቡ ተረድቶ የተደረገው ነገር ስህተት እንደነበር ባለማወቅ የተሰራ እንደሆነ አምሮ አስተካክለዋል። በማስተካከላቸው እናመሰግናለን። በቀጣይ እንግዲህ ካላንደሮች እየታዩ የማንኛውም አይነት ባህል ክብር መስጠት መደረግ ስላለበት ያጠብቁ ማሳከተን ሰተናል አስታውሰናል። እነሱ ይሄንን ትኩረት እንዳያል የሚያደርጉበት ገልጸዋል። ማህበረሰቡ ይሄን የሚደረጉ አመስግኗል። ትልቅ ነገር ነው፣ ትልቅ ለውጥ ነው ብሎ ተቀብሏል። ቀደም ሲል ከጾም ወጣቶች እንደሰማ ነው። ጾሙ የከበዳቸው ተማሪዎች ይገኛሉ። የረመዳንን ጾም መጾም ያለበት ማን ነው? ኡስታዝ አቡበክር አህመድ ይገልጻሉ። ጾሙ እስልምና ህገጋቶች መሰረታዊ ህጋት ከሚባሉት ከአምስቱ ህጋቶች አንዱ ነው። አቅማቸው የደረሰ ሰዎች ናቸው እንዲጾሙት ግዴታ የሚሆንባቸው ልጆች ግን ከልጅነታቸው መማር እንዳለባቸው እምነቱ ያስተምራል። ከልጅነታቸው ከሰባት ከአስር ዓመት ጀምሮ እየተለማመዱት እንዲሄዱ እንዳይከብዳቸው ይደረጋል። እሱ ማስተማር በእነሱ ላይ ግዴታ ባይሆኑ፣ ጾሙን ለአቅመ አዳም የደረሱ ልጆች ናቸው የሚጾሙት። መንፈሳዊ ትሬኒንግ ነው ውስጣቸውን እራሳቸውን፣ ለማብቃት ለማዘጋጀት፣ ለተሻለ ነገር ማደራጀት ስለሆነ ጤናዊ ሕክምና የራሱ የሆነ ትልቅ ባልዮም ስላለው እነሱን የበለጠ በርቱ በህይወት ላይ ቻለንጂን እንዲለምዱ ችግሮችን እንዲያውቁ የሌሎችን ረሀብ መጠማት እንዲኖሩ ዋና ዓላማ ወንዶች ነው። መንፈሳዊ ግንባታ ከማድረጉ ጎን ለጎን ሰዎች ተርበው ተጠምተው የሌሎች ችግር ማለት የተቸገሩ ሰዎች ምንድን ነው የሚኖሩት ሚሉትን የሌሎች ችግር መኖር ነው ስለሌሎች መጨነቅና ማሰብ ነው እንደዛም ሆኖ ግን ጾሙ ቢከብዳቸው ምንድን ነው ማድረግ የሚችሉት ወይም መቼ ነው ጾሙን ማቋረጥ የሚችሉት እሱን ሊያቋርጥ የሚችልበት መሰረታዊ ህመም ህመሙ ጉዳት የሚያደርስበት ከሆነ በህይወቱ ላይ እክል ካለው ሐኪሞች መቆም አለበት መጾም የለብህም ብለው ካላሉት በስተቀር መጾም ነው ያለባቸው። መማር ስለሆነ ያለባቸው ይህንን ህይወታቸው ላይ ኤክሰርሳይዝ ያደረጉት እንዲሄዱ ስለሚፈለግ የህይወታቸው አካል ስለሆነ መንፈሳዊ መለኮታዊ መመሪያ፣ የሰው ልጅ ሶላት ይሰግዳል ሶላት ይታዘዘው በህይወት እስካለ ድረስ ነው። ታሞ ተኝቶ ቆሞ ካልቻለ ተቀምጦ፣ ተቀምጦ ካልቻለ ተኝቶ፣ ተኝቶ ካልቻለ እንኳን በምልክት እንዲሰግድ ታዟል። ይህ መንፈሳዊ መለኮታዊ መመሪያዎች ስለሆኑ ሰዎች ሁል ጊዜ በዕለት ከዕለት ህይወታቸው ከፈጣሪ ጋር ያላቸው ትስስር ቋሚ እንዲሆን ስለሚፈለግና የነሱ የእነሱ የህይወት ዋስትና በመንፈሳ ያለ ያ ስለሆነ ያን ጠብቀው እንዲሄዱ ያደርጋል። ደከመን ራበን ተብሎ የሚተው ነገር አይደለም። ሕጻናቶች ልጆችና ግዴታ ያልሆነባቸው ከሆኑ ሲደቅማቸው፣ ሲርባቸው ቆረጣሉ፣ ችግር የለም። ግዴታ የሆነባቸው አካላት ትልቅም ሰው ሆኖ ሊርበው ይችላል እኮ። ጠንካራ ስራ ወይም ደግሞ ጉልበት የሚፈልግ ስራ የሚሰራ ሰው ሊቸገር ይችላል ያን ቢቸገርም ቢራብም መቀጠል ነው ያለበት፣ ምክንያቱም ግዴታው ስለሆነ። እንግዲህ እስልምና ብዙም ባልተስፋፋባቸው እንደ ጀርመን ባሉ ሀገራት ውስጥ አንድ ቅርብ ጊዜ የሆነ ምሳሌ ልግለጽልዎ። ልጆች የዋና ትምህርት ይኖራቸዋል። በዛ ሰዓት እንደውም አንዳንድ ቤተሰቦች ልጆቻችን በጾም ወቅት በዚህ በዋና ትምህርት ላይ እንዲሳተፉ አንፈልግም፣ ምክንያቱም ውሃው በጆሮቸው ወይም ባፋቸው ሊገባ ይችላል የሚል ምክንያት ያቀርባሉና ይሄ ከሃይማኖት አንፃር ምን ያህል ትክክል ነው? ይሄ የዓመት ሙሉ ጊዜ አይደለም፣ በአንድ ወር ውስጥ የሚሰራ ተግባር ነው። እነሱን ተጽዕኖ ወይም ደግሞ ከእምነታቸው ሊያቋረጥ የሚችል ሴኩላር ስርአት ቢሆን የትምህርት ስርአቱ የእነሱን እምነት ነጥቆ ወይም የእነሱን መንፈሳዊ ዓለም አቋርጧ አደለም። ትምህርት ስርአቱ የሚሄደው ሴኩላርነቱ፣ እምነቱ በትምህርቱ ትምህርቱ በእምነት ውስጥ ጣልቃ አይገባም እንጂ የእነሱን መብት ማክበር አንዱ ግዴታ ነው ብያ ምናል። በሴኩላር ስራ ውስጥ እኛ በምናውቀው ወይም ደግሞ ሴኩላር ተብሎ በሚባለው ሲስተም ስ እኛ ላይ ባለው የምንረዳው፣ ከዚህ አንጻር ምን መሆን ላይ ያለበት ትምህርት ቤቱ ይህንን በሌሎች የትምህርት ዘርፎች ማካከስ በሚቻሉ ነገሮች ማካከስ ቢችል የተሻለ የሚሆነው ያ ጉዳት የሚያደረግ ከሆነ። በመሰረቱ ዋና ማግኘት ወይም ደግሞ በዋና ውስጥ ማግኘት ጽሙኛ ሆኖ የተከለከለ ነገር አይደለም። ሰው ገላውን ይታጠባል፣ ዋና ይዋኛል፣ ችግር የለበትም አፍ ውስጥ ወደ ውስጥ እንዳይገባ እንዳይጠጣው አድርጎ ጥንቃቄዎችን አድርጎ መሄድ ነው እንጂ ያለበት ዋና ማግኘትን፣ ገላ መታጠብን በጾም የተከለከሉ ተግባራቶች አደሉ በረመዳን ጾም ወቅት ወጣቶች ትምህርትና ስራን እንዴት እየተቋቋሙ እንደሆነ የቃኘው የዛሬው የወጣቶች አለም ዝግጅት በዚሁ ይጠቃለላል። ልደት አበበ ነኝ።